ለአንድ ቀን ይፋዊ ጉብኝት አዲስ አበባ የገቡት የደቡብ ሱዳኑ ፕሬዚዳንት ሳልቫኪር ማያርዲት በኢትዮጵያ ታዩ ያሏቸውን አዎንታዊ ለውጦች ማድነቃቸውን የጠቅላይ ሚኒስትሩ ጽህፈት ቤት ዛሬ አስታወቀ። የጽህፈት ቤቱ የፕሬስ ኃላፊ ብለኔ ስዩም ለጋዜጠኞች እንዳሉት ፕሬዚዳንቱ የስድስተኛውን ሀገራዊ ምርጫና የህዳሴውን ግድብ ሁለተኛ ዙር ሙሌት በስኬት መጠናቀቅም አድንቀዋል። የውጭ ኃይሎች ኢትዮጵያ በገጠማት ውስጣዊ ፈተና ጉዳይ ጣልቃ መግባት እንደሌለባቸው ፕሬዚዳንቱ መናገራቸውንም የፕሬስ ኃላፊዋ አስረድተዋል። እንደ ሁኔታው የማይለዋወጡና በወዳጅነታቸው የሚጸኑ እንደ ደቡብ ሱዳን ያሉ ወዳጆች በወሳኝ ጊዜያት እጅግ አስፈላጊ ናቸው ያሉት ደግሞ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ናቸው። በማህበራዊ ትስስር ገጻቸው ባሰፈሩ ጽሁፍ። ዛሬ በጠቅላይ ሚኒስትሩ ጽሕፈት ቤት የተሰጠውን ይህን ጋዜጣዊ መግለጫ የተከታተለው እስክንድር ፍሬው ተከታዩን አድርሶናል። የደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዲት ለአንድ ቀን የስራ ጉብኝት አዲስ አበባ የገቡ ዛሬ ጠዋት ነው። ወዲያውኑም በቦሌ አውሮፕላን ማረፊያ አቀባበል ካደረጉላቸው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር ውይይት አድርገዋል። የኢትዮጵያ ጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም እንዳሉት ሁለቱ መሪዎች በሁለትዮሽ ግንኙነትና በጋራ በሚያሳስቧቸው አካባቢያዊ ጉዳዮች ላይ ተነጋግረዋል። ወቅታዊ ጉዳዮችም የውይይቱ አካል እንደነበሩ የፕሬስ ኃላፊዋ ጠቁመዋል። ከዚህ አንጻር የደቡብ ሱዳኑ ፕሬዝዳንት ሳልቫኪር ማያርዲት ኢትዮጵያ ያስመዘገበ ቻቸውን አዎንታዊ ውጤቶች ማድነቃቸውን ነው የፕሬስ ኃላፊዋ የተናገሩት። ፕሬዚዳንት ሳልቫኪር ማያርዲቸው ስድስተኛው ሀገራዊ ምርጫ በስኬት በመጠናቀቁ ጠቅላይ ሚኒስትሩንና መንግስትን እንኳን ደስ አላችሁ ብለዋል። የህዳሴው ግድብ ሁለተኛ ዙር ሙሌት በስኬት መጠናቀቁን በማድነቅም ደቡብ ሱዳን ከኢትዮጵያ ጋር ላላት ግንኙነት ከፍተኛ ቦታ መስጠቷን እንደምትቀጥል በድጋሚ አረጋግጠዋል ነው ያሉት። በሰሜን ኢትዮጵያ ያለው ግጭትም በሁለቱ መሪዎች ውይይት ወቅት መነሳቱን የፕሬስ ኃላፊዋ ቢለኔ ስዩም ጠቁመዋል። ኃላፊዋ ከዚህ አንጻር የገለጹትም የደቡብ ሱዳኑ ፕሬዝዳንት ሳልቫኪር ማያርዲት የመንግስትን ጥረቶች መደገፋቸውን ነው። He condemned the attack of the Northern Command by the TPLF, which initiated an armed conflict, and also appreciated the government's efforts to safeguard the constitutional order. መንግስት ህገ መንግስታዊ ስርዓቱን ከጥቃት ለመከላከል የሚያደርገውን ጥረትም አድንቀዋል። የውጭ ኃይሎች ኢትዮጵያ በገጠማት ውስጣዊ ፈተና ጉዳይ ጣልቃ አለመግባታቸው አስፈላጊ መሆኑን አጽንኦት በመስጠት ነው ያሉት የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም በዛሬው መግለጫቸው። ህወሓት ጦርነቱን በአፋርና አማራ ክልሎችም መቀጠሉን ተከትሎ የተፈናቀሉ ሰዎች ቁጥር መጨመሩን ገልጸዋል። የተፈናቃዮቹ ቁጥር ከ500 ሺህ ማለፉንና የአስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸውም ነው የጠቀሱት። መንግስት በአፋር ክልል ለሚገኙ ተፈናቃዮች ወደ አምስት ሺህ ኩንታል የሚጠጋ እህል ማሰራጨቱን፣ ተጨማሪ አራት ሺህ ስድስት መቶ ኩንታል ደግሞ በአማራ ክልል ለሚገኙ ተጠቃሚዎች ማሰራጨቱን ተናግረዋል። ትግራይን በተመለከተም እስካሁን 318 የምግብ እርዳታ የጫኑ ከባድ ተሽከርካሪዎች ወደ ክልሉ መግባታቸውን የፕሬስ ኃላፊው አመልክተዋል። በዚሁ በትግራይ ክልል ያለውን የሰብአዊ እርዳታ እንቅስቃሴ ለማሳለጥም አቅርቦት የጫኑ መኪናዎች ይፈተሹባቸው የነበሩ ጣቢያዎች ቁጥር ከሰባት ወደ ሶስት ዝቅ እንዲል መደረጉን አስታውቀዋል። አንዳንድ ዓለም አቀፍ የረዴት ድርጅቶች የእርዳታ አቅርቦት የጫኑ ተሽከርካሪዎች ቁጥራቸው በዛ ባለ የፍተሻ ጣቢያዎች ማለፋቸው የሰብአዊ አቅርቦት እንቅስቃሴው እንዳይፋጠን ያደርጋል የሚል ቅሬታ ሲያቀርቡ መቆየታቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።